በኢትዮጵያ በቅርቡ በሚኒስትሮች ምክር ቤት የወጣው የአስቸኳይ ጊዜ አዋጅ መቶ በመቶ የገዢው ፓርቲና ደጋፊዎቹን ባሰባስበው የሕዝብ ተወካዮች ምክር ቤት ዛሬ መጽደቁ ተገልጧል። ምክር ቤቱ ሰባት አባላትን ያካተተ መርማሪ ቦርድ መርጦ ስልጣናቸውን ማጽደቁንም አስታውቋል። ከመርማሪ ቦርድ አባላቱ መካከል አራቱ የምክር ቤት አባል ሲሆኑ ሶስቱ ዳኞች መሆናቸውም ተገልጧል። ደቡብ አፍሪካ ፕሪቶሪያ የሚገኘው የጸጥታ ጥናት ተቋም ኃላፊ ያኪ ሲልየ መንግስት፣ ነጻና ገለልተኛ ሰዎችን በመርማሪ ቦርድ ውስጥ ማካተት አለበት ይላሉ። ሙሉ በሙሉ ባይሆንም አብዛኛው የምክር ቤት አባል የገዢው ፓርቲ አባላት ናቸው። ዳኞቹም ቢሆኑ የሚሾሙት በመንግስት ነው። እናም የኢትዮጵያ መንግስት በእርግጥም ጉዳዩን በገለልተኛ ቡድን ማጣራት ከፈለገ ከሲቪል ማህበረሰቡ ያም ከምሁራን መካከል ማካተት አለበት። በእርግጥ እነዚህ ኢትዮጵያ ውስጥ ጥቂት ናቸው፣ ግን በውጭ ሀገራት የሚኖሩ በርካታ ኢትዮጵያውያን አሉ። ከእነዚህ የውጭ ሀገራት ነዋሪዎች መካከል ነጻና ገለልተኛ የሆኑትን በመርማሪ ቡድን ውስጥ ማካተት ያስፈልጋል። ሰምብላንስ ኦቭ ኢንዲፐንደንስ ኤንድ ኢምፓርሺያሊቲ ቱ ሰች ኮሚሽን ኦቭ ኢንኳሪ። ዛሬ በሕዝብ ተወካዮች ምክር ቤት ለመርማሪ ቦርዱ አባልነት የተመረጡት አራቱ የምክር ቤት አባላት ሲሆኑ ሶስቱ የሕግ ባለሙያዎች መሆናቸው ተገልጧል። ያኪ ሲሊየር እንደሚሉት አዋጁም ሆነ ቦርዱ የኢትዮጵያን ፖለቲካዊ ቀውስ ለማብረድ መጥቀሙ አጠራጣሪ ነው። ኢሹ ላይ ቢሃይንድ ቫዮለንስ ከግጭቱ በስተጀርባ ያለው ነጥብ በእርግጥ የሚያመለክተው ከኢትዮጵያ ሕዝብ በዋነኞቹ ብሔሮች የመገለል ስሜት መኖሩን ነው። እናም ይህ ጉዳይ መልስ ካላገኘ የተሰየመው የመርማሪ ኮሚሽን ኢትዮጵያ ውስጥ ያለውን ችግር በእርግጥ ለመቃኘት እና መልስ ለመስጠት ይችላል ብሎ መመልከት በእውነቱ ይከብዳል። ያኪሲሊየር ህብረተሰቡ ያነሳቸው ጥያቄዎችና የቅያሜውን ሰበብ መርማሪ ቦርዱ በገለልተኝነት ማጣራት መቻል አለበት ብሏል። ዘላቂ መፍትሄ ከተፈለገ ደግሞ ሁሉንም የህብረተሰብ ክፍል ማሳተፍ ያስፈልጋል ይላሉ። ኢትዮጵያ ዘላቂ መረጋጋት የምትሻ ከሆነ በዝግታ ነገር ግን ያለምንም ማወላወል የፖለቲካና ኢኮኖሚ ምህዳሩን መክፈት አለባት። የህብረተሰቡ ሌሎች አካላትንም ማሳተፍ ያስፈልጋል። አለበለዚያ ግን በአገሪቱ ወደፊት ግጭቱ ሊጠናከር ምናልባትም መረጋጋት የሌለበት መጻኢ ጊዜ ሊያስከትል ይችላል። መስከረም 28 ቀን 2009 ዓ ም የተደነገገው የአስቸኳይ ጊዜ አዋጅ ስልጣን የሰጠው የኮማንድ ፖስት ወይም የእዝ ጣቢያ ባለፉት ጥቂት ቀናት በሺዎች የሚቆጠሩ ሰዎችን በቁጥጥር ስር መዋሉን ገልጧል። የጸጥታ ጥናት ተቋም ተንታኙ ያኪ ሲሊየር ኢትዮጵያ ውስጥ ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን አሳሳቢ ብለውታል።